Spool. የኢትዮጵያ ስፖርትና ባህል ፌዴሬሽን በብሪታንያ ዓመታዊ የስፖርትና የባህል ዝግጅቱን በመዲናይቱ ለንደን አካሂዷል። የዓለም አቀፍ አትሌቲክስ ማህበር የአራት ጊዜ ኦሎምፒክ የብር ሜዳሊያ ባለቤት የሆነው ፍራንኪ ፍሬድሪክን ለጊዜው ከዓለም አቀፉ አትሌቲክስ ማህበር ማዕከል ከአባልነቱ ማገዱን ዛሬ አስታወቀ። ሮጀር ፌዴረር እና ጋብሬ መጎዛ የ2017 ዊምብልደን ሻምፒዮና ሆኑ። በብሪታንያ ሲልቨርስቶን የተካሄደው የፎርሙላ ዋን የግራንድ ፕሪክስ ውድድር በሉዊስ ሀምብልተን አሸናፊነት ተጠናቀቀ። ፊፋ የ2022 የዓለም ዋንጫ አዘጋጅ ኳታር የአዘጋጅነት ፈቃዷን ተነጠቀ ሲባል የተሰራጨውን ዜና ውሸት ነው ሲል አስተባበለ፣ የሚሉት በዛሬው የስፖርት ዝግጅታችን ተካተዋል። በኬንያ መዲና ናይሮቢ በተካሄደውና ትናንት ማምሻውን በተጠናቀቀው የዓለም ከ18 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ ተጨማሪ ሜዳሊያዎችን ማግኘቷ ሌላው የዕለቱ መሰናዶ አካል ነው። የለንደኗ ወኪላችን ሀና ደምሴና የፓሪሷ ወኪ ወኪላችን ሃይማኖት ጥሩነ የዕለቱን ዝግጅት አሰናድተው ልከውልናል። የኢትዮጵያ ስፖርትና ባህል ፌዴሬሽን በታላቁ አብሪታንያ በየዓመቱ የሚያካሄደውን ዓመታዊ ስፖርትና ባህል ዝግጅት ቅዳሜና እሁድ በመዲናዊቱ ለንደን ወይስታ መታሰቢያ የስፖርት ማዘውተሪያ ሜዳ ላይ አካሂዷል። በከተማይቱ ምስራቃይ ክፍል ለሁለተኛ ጊዜ የተስተናገደው ይህ ዓመታዊ የስፖርትና የባህል ድግስ የአሁኑ ለሰባተኛ ጊዜ ነው የተካሄደው። ኢትዮጵያውያንን ትውልደ ኢትዮጵያውያንንና የኢትዮጵያ ወዳጆችን ለሁለት ቀናት ከተለያየ ከተማ በመምጣት ተሰባስበው በተለያዩ የስፖርትና አዝናኝ ዝግጅቶች በጋራ አሳልፈዋል። የዝግጅቱ ተቀዳሚ ዓላማ በብሪታንያ ያሉ ኢትዮጵያውያን ሰላማዊ በሆነ መንገድ በስፖርትና በባህል ዙሪያ ለማገናኘትና ሕብረታቸውን ለማጠናከር አንድነታቸውን ለማደራጀት ሲሆን በጤና በትምህርት በንግድና በተለያዩ ማህበራዊ ዘርፎች እርስ በርስ እንዲረዳዱ እንዲተሳሰሩ ማንነታቸውን እንዲወዱ እንዲያከብሩ ብሎም በማንነታቸው እንዲተማመኑ ከዚህ በተጨማሪም ከሌሎች ማህበረሰቦች ጋር በእኩልነት ለመኖር የሚያስችለውን ብልሃት ለመዘየድና ለማገዝ ነው። የዘንድሮው ዓመታዊ ዝግጅት በቅርቡ በግሪንፊልድ ታወር ሰለባ ለሆኑት ኢትዮጵያውያን መታሰቢያ ማድረጉን የኢትዮጵያ ስፖርትና ባህል ፌዴሬሽን በታላቋ ብሪታንያ ሊቀመንበር አቶ ዮሀንስ መሰለ ለዶይቼ ቬለ ተናግረዋል። ላለፉት ስድስት ዓመታት ሰዓት ስፖርትና ባህልን ብቻ ነበር ምናካሄድና የዘንድሮ ለየት ያደረገው ነገር ምንድነው? ነው በቅርብ የዛሬ ወር አካባቢ ህይወታቸውን በሳት ቃጠሎ ላጡት ወገኖቻችን እና እስታሁን በጉዳት ላይ ላሉት ወገኖቻችን መታሰቢያነት ሊሆን ዘንድ ፌዴሬሽኑ ወስኖ የዘንድሮን ውድድር ልዩ ያደረገው መታሰቢያነቱ ለዛ ስለሆነ ነው። ከዚህ በፊት ከሚደረጉት ይልቅ ትልልቅ ሚዲያዎች ተገኝተዋል። የኢትዮጵያ ስፖርትና ባህል ፌዴሬሽን በታላቋ ብሪታንያ በየአመቱ ለኢትዮጵያ ታላቅ ስራ ያበረከቱትንና መታወስ የሚገባቸውን ሰዎች በየአመቱ የክብር እንግዳ በማድረግ ስራቸውን ይዘክራል፣ ቤተሰቦቻቸውን ያስታውሳል። በዚህ አመት የዝግጅቱ የክብር እንግዳ ፕሮፌሰር ሪቻርድ ፓንክረስ ነበሩ ሞት ቀደመን እንጂ ለኢትዮጵያ ውለታችን ናቸው ሲሉ ሊቀመንበሩ ተናግረዋል። አሁንም በብሪታንያ የሚኖረውን ኢትዮጵያዊ ለማዳረስና ህብረተሰቡን በማሰባሰብ ደረጃ የፈለጉትንም ያህል እንዳልሰሩ ጠቁመዋል። ህዝቡ ላይ መድረስ ስቴል አሁንም ይቀራል። አንድ መቶ ሺህ ህዝብ ይኖራል የሚባልበት የዩኬ አስር ሺህ ሰዎችን መሳብ ያልቻልንበት ምክንያት ምንድን ነው? የዝግጅቱ ሰዎች ጆሮ ውስጥ ስታውል አልገባም እና ወደፊት ማድረግ ያለብን ምንድን ነው? ሰዎች ላይ መድረስን መቻል የበለጠ መስራት አለብን። በአመዛኙ የንግድ ድርጅቶች፣ የግብረሰናይ ተቋማት፣ የመጽሐፍ ደራሲያን፣ የተለያዩ የስነ ጥበብ ባለሙያዎችና ሌሎቹም ስራቸውን አደባባይ አውጥተው ይውልኝ ብሉልኝ ጠጡልኝ ሲሉ ከነበሩት ሰዎች መካከል ያነጋገርኳቸው በየአመቱ የሚዘጋጀው ይህ የኢትዮጵያውያን ለኢትዮጵያውያን ዝግጅት በጉጉት የሚጠብቁት እንደሆነ ተናግረዋል። ባለፈው አልነበርኩም። ጎዶሊያስ በጣም ኤክሳይትድ ነኝ፣ ደስ ብሎኛል። ይባላል የምንረዳቸው እናት አባት የሌላቸው መማር እየፈለጉ መማር ያልተቻሉ ረሃብተኞች መንገድ ላይ የወደቁ አገር ቤት በኢትዮጵያ የሚኖሩ ቤተሰቦች እንረዳለን። አንዳንድ ወላጆች ሀሳቡ ጥሩ ነው፣ በሚመጣው ዓመት በተሻለ ሁኔታ አዘጋጅ ክፍሉ ልጆቻችንን ሊማርክ የወላጆቻቸውን ባህል ሊያስተዋውቅና ሊያጓጓ የሚችል ነገር ይዞልን ቢቀርብ ሲሉ አስተያየታቸውንም ሰጥተዋል። አስራአንድ ቡድኖች በእግር ኳስ የተሳተፉ ሲሆን ለዋንጫው ካታንጋ አንድ ተጫዋች በቀይ ካርድ ወጥቶበት በግዱ ልጅ የተጫወተውን ሰሜን ለንደንን በማሸነፍ የዋንጫው ባለቤት ሲሆን፣ በታዳጊዎች ሩጫ የ12 ዓመቷ ህፃን ሮቤካ ናቲ በ1500 ና በ800 ሜትር አሸናፊ ሆናለች። ህፃን ሮቤካ ከ13 ዓመት በታች የእንግሊዝ ሻምፒዮን ስትሆን በቅርብ ጊዜ ውስጥ ለኢትዮጵያውያን አትሌቶች በርቀቱ የኦሎምፒክ ስጋት ትሆናለች የሚል ከፍተኛ እምነት ተጥሎባታል። የበርሚንግሃም የእግር ኳስ ቡድን ላሳየው ስፖርታዊ ጨዋነት የጸባይ ዋንጫ ተሸላሚ ሆኗል። የተደረገላቸውን ጥሪ አክብረው የተገኙት የእስልምና ሃይማኖት አባት በሁሉም ሃይማኖቶች ስም ጸሎት አድርገዋል። በቅርቡ በአሳዛኝ ሁኔታ በእሳት ህይወታቸውን ላጡት ኢትዮጵያውያንን አስታውሰው ለቅርብ ቤተሰቦቻቸው እንዲሁም ሀዘኑና ድንጋጤው ለሁሉም ስለሆነ ለሁሉም መጽናናትን ተመኝተዋል። አትሌቲክስ። የዓለም አቀፍ አትሌቲክስ ማህበር የአራት ጊዜ የኦሎምፒክ የብር ሜዳሊያ ባለቤት የሆነውን ፍራንኪ ፍሬድሪክን ለጊዜው ከዓለም አቀፍ አትሌቲክስ ማህበር ማዕከል አባልነቱ ማገዱን ዛሬ አስታወቀም። ባለፈው መጋቢት ወር አንድ የፈረንሳይ ጋዜጣ አትሌቱ የ2016 የኦሎምፒክ አስተናጋጅ ሀገር ድምፅ ከመሰጠቱ በፊት አንድ ቀን ቀደም ብሎ ገንዘብ ተቀብሏል ሲል ማስነበቡን ተከትሎ የዓለም አቀፍ አትሌቲክስ ማህበር የአሰራር ህግ ደንብ በመጣስ በሚል ለጊዜው ከማህበር ማዕከል አባልነት ያገደው ፍሬድሪክ ክፍያው ህጋዊና ስፖርቱን ለማስተዋወቅ ለሚሰራው ስራ የተከፈለኝ ነው ሲል አስተባብሏል። ናሚቢያዊው አትሌት ከቀድሞ የዓለም አቀፍ አትሌቲክስ ማህበር ፕሬዚዳንት ልጅ ፓፓ ማሳታ በተቀበለው ገንዘብ አማካኝነት በአትሌቲክስ ስራ ታማኝነት ብረት ምርመራ እየተካሄደበት ነው። በዊምብልደን ሲካሄድ የቆየው የሜዳ ቴኒስ ውድድር ሮጀር ፌዴረር አሸናፊነት ተጠናቋል። ከአራት ሰዓት በላይ በፈጀ የሜዳ ቴንስ ውድድር ራፋኤል ናዳልን ከሜዳ ያስወጣ የዓለም ቁጥር አንዱን ኖቫክ ጃኮቪችን በሕመም ከውድድር ውጭ ያደረገ በሜዳው የተጫወተውን አንዲ ሞረን በሩብ ፍጻሜው በጊዜ ያሰናበተው የዘንድሮ ዊምብልደን የሜዳ ቴንስ ውድድር በሮጀር ፌዴረር አሸናፊነት ትላንት ተጠናቋል። ስዊዛዊ የሜዳ ቴንስ አንበሳ በወንዶች የነጠላ ውድድር ስምንት ጊዜ ያሸነፈ ብቸኛ ተጫዋች በመሆን ታሪክ ሰርቷል። የሰላሳ አምስት ዓመቱ ፌዴረር ተጋጣሚውን ቺሊችን ስድስት ለሶስት ስድስት ለአንድ ስድስት ለሶስት በአጠቃላይ ሶስት ለዜሮ ሲረታ የፈጀበት ጊዜ አንድ ሰዓት ከ41 ደቂቃ ብቻ ነበር። ልዑል ዊሊያምና ባለቤቱ ካትሪን እንዲሁም ሌሎች ታዋቂ ሰዎች በዊምብልደን ስታዲየም ተገኝተው በተከታተሉት ውድድር ክሮሽያዊው ማሪን ቺሊቺ በጨዋታው መሐል እግሩ ላይ በተሰማው ጉዳት ጨዋታውን ሳያቋረጥ በመጨረሱ ከተመልካች ዘንድ አክብሮትና ድጋፍ ተችሮታል። በሴቶች ጋቢ ምጉሩዛ ቬኒስ ዊሊያምን ሁለት ለዜሮ በማሸነፍ የዊምብልደን የሴቶችን ነጠላ ውድድር አሸናፊ ሆናለች። የፎርሙላ 1 የግራንድ ፕሬክስ የመኪና ውድድር ትላንት በሲልቨርስቶን ተካሂዷል። ውድድሩ ሲጠናቀቅ ሉዊስ ሃሚልተን ከማርሴዲስ አንደኛ በመሆን ውድድሩን ጨርሷል። ሉዊስ ሃሚልተን የብሪታንያን ግራንድ ፕሬክስ የመኪና ውድድር ሲያሸንፍ የትላንቱ አምስተኛ ጊዜ ነው። ፊፋ የ2022 የአለም ዋንጫ አዘጋጅ ኳታር የዝግጅት ፍቃዷን ነጠቀ ሲባል የተሰራጨው ዜና ውሸት ነው ሲል አስተባበለ። ቅዳሜ ምሽት የተሰራጨው ዜና የፊፋ ፕሬዚዳንት ኢንፋንቲኖ ሳውዲ አረቢያ፣ የመን፣ ሞሪታንያ፣ የተባበሩት አረብ ኤምሬት፣ ባህሬንና ግብጽ ለዓለም አቀፍ እግር ኳስ ማህበር ኳታር የአለም እግር ኳስ ዋንጫን እንዳታስተናግድ የሚጠይቅ ደብዳቤ ጽፈዋል የሚል ሲሆን የፊፋ ቃል አቀባይ ትላንት ፕሬዚዳንቱን ተመሳሳይ ደብዳቤ ከአረብ ሀገራት እንዳልደረሰውና በጉዳዩም ላይ ምንም አይነት አስተያየት አልሰጡም ሲል ተናግሯል። በኬንያ መዲና ናይሮቢ በተካሄደው ና ትናንት ማምሻውን በተጠናቀቀው የዓለም ከ18 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ ተጨማሪ ሜዳሊያዎችን አግኝታለች። ቡድኑ ዛሬ ወደ ኢትዮጵያ መመለሱም ተሰምቷል። የፓሪሷ ወኪላችን ሃይማኖት ጥሩ ነህ ተጨማሪ ዘገባላት ኢትዮጵያ በዚህ በ18 ዓመት በታች የሆነው የዓለም አትሌክስ ሻምፒዮና ላይ 131 ሀገራት በተሳተፉበት ና ወደ 800 አትሌቶች ተካፋይ በነበሩበት ውድድር ላይ ተካ ተካፍለው አጠቃላይ የሜዳሊያ ሰንጠረዙ ማለት ነው አራት የወርቅ ሶስት የብርና አምስት የነሃስ ሜዳሊያ በማግኘት በዓለም አምስተኛ ደረጃነትን በመያዝ ነው ውድድራቸውን ያጠናቀቁት። እንግዲህ አጠቃላይ የአትሌቲክስ ብሔራዊ ቡድኑ በትናንትናው ምሽት በናይሮቢ የነበረውን ውድድር አጠናቆ ዛሬ ከመሳሳት ላይ ወደ አዲስ አበባ ተመልሷል። በአዲስ አበባም የቦሌ ዓለም አቀፍ አየር ማረፊያ ደማቅ አቀባበል ተደርጎለታል። በአቀባበሉ ስነ ስርዓት ላይም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሻለቃ ኃይሌ ገብረሥላሴ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ፣ እንዲሁም የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤት ሻለቃ ደራርቱ ቱሉን እና ሌሎቹም ጨምሮ በተገኙበት ደማቅ አቀባበል ነው የተደረገላቸው። አጠቃላይ እንግዲህ ቡድኑ በዛሬው ምሽት ላይም ልዩ የሽልማት ስነ ስርዓት እንደሚደረግለት ከኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ከአቶ ብሌ ከሌለኝ መቆያ ጋር ቀደም ሲል ባደረግኩት የስልክ ውይይት ላይ ለማወቅ ችያለሁ። እንግዲህ አቀባበሉ ጥሩም ቢሆን ውጤቱም አመርቂ ቢሆን ግን በአትሌቲክሱ ቀጣይ ሂደት ላይ ጥያቄ ያስነሳ ነገር አለና በእድሜን በተመለከተ ምንድን ነው እንግዲህ የዚህ የእድሜ ጉዳይ በተለይም የብሔራዊ ቡድኑ ወደ ናይሮቢ ከማቅናቱ በፊት ትልቅ የመነጋገሪያ ጉዳይ ሆኖ ነበረ ያለፈው። አሁንም ይሄ ውጤቱም ከተገኘ በኋላ በአንጻሩ የተገኘ ውጤት ቢያስደስትም ቀጣይነቱ ላይ እና በተለይም ደግሞ ከዚህ ትክክለኛ እውነት እድሜያቸው ነው ወይ ይህን ውጤት ያመጡት የሚለውም ትልቅ መወያያ ርዕስ ሆኖ ነው ሲነገር የነበረውም። ይህን ጉዳይ አንስቼ ለአቶ ብሊንደይ ጥያቄን አቅርቤ ነበረ። ምንድን ነው እርሳቸው የመለሱልኝ፣ የእድሜ ጉዳይ የሁሉም ችግር ነው፣ በተለይም የኢትዮጵያ ችግር ብቻ አይደለም፣ የተለያዩ ሀገሮችም ችግር ነው። ሆኖም ግን በዚህ ችግር ለመፍታት ጠንክረን መስራት ይጠበቅብናል። በተለይም ዘንድሮ በተካሄደው ውድድር ላይ በተቻለ መጠን ትክክለኛ እድሜ ያላቸውን አትሌቶችን ለማሳተፍ ጥረቶች ተደርጓል። ሆኖም ግን ችግሩ የለም ግን አንልም። ችግሩ በተወሰነ ደረጃም ነበረ። ወደፊት ግን ይህን ነገር መለወጥ ይኖርብናል የሚል አስተያየት ሰጠዋል። ከዚህ ጋር አንድ ጥያቄ አንስቼላቸው ነበር። በተለይም የዚህ የእድሜ ጉዳይ በዘመናዊ ሳሪያ በታገዘ ትክክለኛውን ምርጫ ለማከናወን ፌዴሬሽኑ እንደ እቅድ የያዘው ጉዳይ ይኖራል ወይ የሚል ጥያቄ አንስቼላቸው ነበር እና ዋናው ጉዳይ ምንድን ያሉ በምርመራ ትክክለኛ እድሜ ማረጋገጥ ብቻ ሳይሆን የአመለካከት ለውጥ ማምጣት ነው እና በተለይም ክልሎቹ በሚያወዳድሩበት ሳል ላይ ትክክለኛ የሆነ ምርጫ አከናውነው አትሌቶቹ ለመወዳደር እድል እንዲያገኙ እንዲያገኙና ውጤትም እድሜን ተሞርኩዞ የሚመጣ መሆኑን እያንዳንዱ ክልል መገንዘብ አለበት እና በዚህ ላይ ለወደፊት ጠንክረን እንሰራለን የሚል ገለጻ ነው የተ አድማጮች፣ የዕለቱ የስፖርት ዝግጅታችን እስከዚሁ ነበር። ለዝግጅቱ የለንደኗ ወኪላችን ሀና ደመሴና የፓሪሷ ወኪላችን ሃይማኖት ጥሩነ ነበሩ።